E and I'm ጤና ይስጥልን አድማጮቻችን፣ ኢትዮጵያ በአባይ ወንዝ ላይ ታላቁን የህዳሴ ግድብ መገንባቷን ተከትሎ የታችኛው የተፋሰሰው ሀገራት በተለይም ግብጽ ግድቡ የወንዙን የውሃ ፍሰት ይቀንሳል በሚል እስካሁን ድረስ መቋጫ ባላገኘ ውዝግብ ትገኛለች። በሌላ በኩል ከአምስት ቢሊዮን ዶላር በላይ ወጪ ተደርጎበት እየተገነባ ያለው ታላቁ የህዳሴ ግድብ በራስ አቅም የሚገነባ በመሆኑ የገንዘብ እጥረትም ሌላው ተግዳሮት ሆኖ ቆይቷል። በሀገሪቱ የመጣውን ለውጥ ተከትሎ ያለፉት ሁለት ዓመታት የሚታየው የሰላም እጦትና አለመረጋጋትም የግድቡን ስራ ባያስተጓጉልም ተጽዕኖ ማሳደሩ አልቀረም። ያም ሆኖ ኢትዮጵያ በእነዚህ ችግሮች መሀልም ሆና ከ6ሺ ሜጋዋት በላይ ኃይል ያምነጫል ተብሎ የሚጠበቀውን ታላቁን የህዳሴ ግድብ የመጀመሪያ ዙር የውሃ ሙሌት የመጠናቀቁ ዜና ያለፈው ሳምንት ሐምሌ 15 ቀን 2012 ዓ ም ተበስሯል። ይህ ዜና እንደ ዓለም ባንክ የዚህ ዓመት መረጃ መሰረት ከጠቅላላ የህዝብ ብዛቷ ከግማሽ በላይ የሚሆነው የኤሌክትሪክ መብራት የማያገኝባት ኢትዮጵያ ህዝቦቿን አስፈንድቋል። ትልቅ ተስፋም አሳድሯል። ይህ ተስፋ ግን በአንዳንድ ባለሙያዎች ዘንድ ስጋት የተቀላቀለበት ነው። በአሜሪካን ሀገር ዳላስ ከተማ በተፋሰስ ልማት ዘርፍ በመስራት ላይ የሚገኙት የአፈርና የውሃ ጥበቃ ባለሙያ ዶክተር ታከለ ምትኩ ከእነዚህ መካከል አንዱ ናቸው። እያንዳንዱ ኢትዮጵያዊ ከጫፍ እስከ ጫፍ የተደሰተበት የተሳተፈበት ነው። ሁላችን ደስ ብሎናል። በመጀመሪያ ደረጃ ትልቅ ስኬት ነው። በዛ ስኬት ውስጥ ግን በደንብ ደግሞ ማየት ያሉብን ነገሮች አሉ። ቪዲዮውን ያየሁት ያው፣ እዚህ ሁኜ የሚፈሰው ወንዝ ንጹህ አይደለም እና በጣም እጅግ መደበኛ ቋንቋ ብናገረው የደፈረሰ የምንለው። እጅግ በጣም ብዙ ደለል ያለበት አፈር ያለበት ይመስላል በቪዲዮ ሳይሆንና፣ በጣም እንጨነቀኝ ምክንያቱም ብዙ ገ ይዞ የሚመጣው ጉዳት ስላለ። እንደ ኢትዮጵያ የውሃና የመስኖ ልማት ሚኒስቴር መረጃ መሰረት በሰሞኑ የውሃ ሙሌት ግድቡ አራት ነጥብ ዘጠኝ ቢሊዮን ኪዩቢክ ሜትር ውሃ ይዟል። የግድቡ ከፍተኛና አስፈላጊው የውሃ መጠን ሰባ አራት ቢሊዮን ኪዩቢክ ሜትር ሲሆን ይህንን የውሃ መጠን ደግሞ በግድቡ ውስጥ ለመያዝ ከአምስት እስከ ሰባት ዓመታት ያስፈልጋል። ባለሙያው በእነዚህ የሙሌት ዓመታት በአፈር መሸርሸር ሳቢያ ወደ ግድቡ አላስፈላጊ አፈር ገብቶ ደለል እንዳይፈጠር ቅድመ ጥንቃቄ መደረግ አለበት፣ ያ ካልሆነ ግን የሚያደርሰው ጉዳት ከፍተኛ መሆኑን ያብራራሉ። ግድቡ አቅም በጣም ሲቀንስ አይተናል በደለል ምክንያት ማለት ነው። በግብፅም አካባቢ ብንሄድ ከዋን ግድባቸው በተጨማሪ ሁለቱን እንኳን ብጠቅስልሽ ለመስኖ ልማት ብለው የሰሯቸው ሴናርዳም የሚባል አለ። ለስልሳ አንድ ዓመት ቢያንስ ያገለግላል ብለው የሰሩት አሁን የዳሙ የውሃ የመያዝ አቅም በደለል ምክንያት በሰባ አንድ ፐርሰንት ቀንሷል። ሌላኛው ሮዜረስ ዳም የሚባል እንዲሁ ለመስኖ የሰሩት ሱዳን ላይ ይቅርታ፣ የቀድሞው ሱዳን ነው። እሱም ሰላሳ ስድስት ፐርሰንቱን የውሃ የመያዝ አቅሙን አጥተዋል ማለት ምን ማለት ነው? የቀረው ቮሊዩሙ የያዘው በደለል ነው ማለት ነው። ስለዚህ ይሄ ብዙ ጉዳት አለው። አንድ ግድብ በደለል በጣም እየተሸፈነ እየተሞላ ሲመጣ፣ አንደኛ የግድቡን ዕድሜ ይቀንሳል። ምክንያቱም ክብደቱ ሎዱ ከውሃ ብቻ ሳይሆን ከደለሉ ጭምር ይመጣል። ሁለተኛ ውሃው ቀንሶ ደለሉ በዛ ማለት ኃይል የማመንጨት አቅሙ ይቀንሳል። ምክንያቱም ውሃ የመያዝ አቅሙ ስለሚቀንስ በግድቡ ላይ ቀደም እንዳልኮች ተጨማሪ ጉልበት ያሳርፋል። በቦታው ላይ ደግሞ ያሉትን መካኒካል መሳሪያዎች አሉ፣ ተርባይኖች አሉ፣ ሌሎችም ሁሉ አሉ እና ብዙ እድሜያቸውን ያሳጥራል። ላለፉት አስር ዓመታት በግንባታ ላይ የሚገኘው ታላቁ የሕዳሴ ግድብ ግንባታው ከሶስት አራተኛ በላይ መጠናቀቁን መንግስት ሲገልጽ ቆይቷል። ግድቡ ተጠናቆ ስራ ሲጀምር በአፍሪቃ ትልቁ የኤሌክትሪክ ኃይል ማመንጫ ከመሆኑ በላይ 250 ኪሎ ሜትሮችን የሚያካልል ሰው ሰራሽ ሀይቅም ይፈጥራል። በዚህም ግድቡ ከሚያመነጨው የኤሌክትሪክ ኃይል በተጨማሪ ሀገሪቱን ያሳ ምርት ተጠቃሚ ያደርጋታል። ይሁን እንጂ የደለል ችግር ይህን የአሳ ምርትም አደጋ ላይ ሊጥል እንደሚችል ዶክተር ታከለ ያስረዳሉ። በተጨማሪ ደግሞ እንደዚህ አይነት ግድቦች ሲሰሩ በተለይ ሰፊ ትላልቅ ቦታ የሚይዙ ሲሆኑ ውሃ ብቻ ይዞ መብራት ብቻ እንዲያመነጭ አይጠበቅም። በተጓዳኝ ግድቡን የማይጎዱ ልክ እንደ አሳ ምርት ለጉብኝትም ሊሆን ይችላል። ላደርግ እንኳን ብትይ አካባቢው ስለሚጎዳ ደለሉ ከበዛበት አሳዎች ሁሉ ሊያድጉበት አይችሉም በደለል ውስጥ አሻግረው ስለደፈረሰ ማየት ስለማይችሉ ከባድ ያደርግባቸዋል እና በአካባቢም ብናይ በግድቡ አቅምም በግድቡ እድሜም ላይ ብናይ እንደዚህ አይነት ደለሎች እጅግ ስጋት ናቸው። የህዳሴው ግድብ ለተፋሰሱ ሀገራት ከሚሰጠው ጥቅም አንዱ ሰማንያ ስድስት በመቶ ወደ ግብፅና ሱዳን ግድቦች የሚገባውን ደለል የሚያስቀር መሆኑን ጥናቶች ያሳያሉ። ነገር ግን ይህ ደለል በኢትዮጵያ ሊለሙ በሚችሉ ቦታዎች እንጂ በግድቡ ውስጥ መቅረት ስለሌለበት ኢትዮጵያ ችግሩን ቀድማ በመገንዘብ መፍትሔ መሻት አለባትም ይላሉ። በተፋሰሱ አካባቢ ተገቢውን ጥናት በማድረግም በተለይ በግብርና፣ በኢንዱስትሪ እና በግንባታ ስራዎች ላይ የሚታየው የአፈር መሸርሸር ከፍተኛ በመሆኑ በነዚህ ዘርፎች ላይ በማተኮር አፈሩ ከቦታው ሳይነሳ ማስቀረት፣ ሁለተኛ ደግሞ ወደ ግድቡ ሳይደርስ መንገድ ላይ አፈርን ከኋ መለየት አስፈላጊ ናቸው። ሶስተኛው መንገድ ግን አዋጭ አይመስልም። ሶስተኛው ደግሞ አንዴ አባይ ከገባ በኋላ ወይ ደግሞ የትኛውንም ግድብ ውስጥ ድለ ከገባ በኋላ መጥረግ ነው። እሱ ደግሞ አንዳንዴ ሌላ መስራት አንዳንዴ የሚሻልበት ጊዜ አለ ይባላል። ሌላ አዲስ ግድብ ማለት ነው እና በጣም ውድ አድካሚ ስራ ነው። ስለዚህ የሚሻለው ገና ከመጀመሪያው ሳይነሳ አፈሩ የሚያዝ ነው። ለዚህ ደግሞ አዲስ እውቀት የምናመጣ ብዙም የለም። እንደ ኮንሶ አካባቢ ያሉትን በአፈርና ውሃ ጥበቃ በታሪክ የምንሰማው ለየት ያለ ስራ ይሰሩትን ተሞክሮ አለን። ገበሬዎች ሊወስዱት የሚገባው ትግራይ ክልል አካባቢ፣ አማራ ክልል አካባቢ ከመሬቱ አቀማመጥ በመነሳት ቁልቁል ስለሚቆፍሩ ብዙ ጊዜ ቁልቁል ስለሚያርሱ የአፈርና ውሃ መሸርሸር በጣም ተጋላጭ ናቸው። እዚህ አካባቢ ከዛ ችግር በመነሳት ያካበቱት ልምድ አለ። እሱም ማሳደግ ነው። የኢትዮጵያ ምርታማነት ለዘመናት ለምና እርጥበታማ በሆኑ የደጋ አካባቢዎች ላይ ተመስርቶ የቆየ በመሆኑ በአሁኑ ወቅት ያለው አማራጭ የከርሰ ምድርና የገጸ ምድር ውሃ መጠቀም መሆኑን ባለሙያዎች ይመክራሉ። የደንና የስነ ምህዳር ሳይንስ ባለሙያ የሆኑት ዶክተር አይተብቱ ሞገስ በዚህ ይስማማሉ። ነገር ግን የውሃ ሀብትን መጠበቅና ማልማት ከደን ልማት ጋር መተሳሰር አለበት ይላሉ። ይህ ልማት ውጤት እንዲኖረው ደግሞ በባለሙያ እንዲመራ ይሻሉ።

selalu nampak asal የአሜሪካ የፌዴራል የአደጋ ጊዜ አስተዳደር ኤጀንሲ ባወጣው መረጃ መሰረት አንድ ግድብ ሊፈርስ ወይም እንዲበላሽ ከሚያደርጉ ስምንት ነገሮች ውስጥ የአፈር ደለል በዋናነት የሚጠቀስ ነው። ይህ ችግር ለአፈርና ውሃ ጥበቃ እንዲሁም እንክብካቤ በቂ ትኩረት በማይሰጡ እንደ ኢትዮጵያ ባሉ ሀገራት ደግሞ ችግሩ የጎላ ሊሆን ይችላል። ያ በመሆኑ የአፈርና ውሃ ሀብት መራቆትና መመናመን የግብርና ምርትን በመቀነስ ከሚያሳድረው ተጽዕኖ በተጨማሪ በርካታ በርካታ ሀብትና ጉልበት የፈሰሰበትን ግድብ ሊያሳጣን ይችላል ማለት ነው። ስለሆነም በባለሙያዎቹ ምክር መሰረት በቀሪዎቹ የሙሌት ዓመታት የአፈርና የውሃ ጥበቃን እንዲሁም የደን ሽፋንን በማሳደግ በግድቡ ላይ የሚያደርሰውን ጉዳት ሊቀንሰው ይችላል ይችላልና ቢታሰብበት መልካም ነው። የዛሬው የጤናና አካባቢ ዝግጅት የተከታተላችሁትን ይመስል ነበር። ፀሐይ ጫኔ ነኝ። መልካም ጊዜ።